በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ህዳር 11 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናምሽታችኋል እንደምናመሻችሁ። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን። ሰዎች ሀገራቸውን ጥለው እንዲህ የሚወጡት ምክንያት ቢኖር ነው። መቼም አንድ ሰው አገራማን ቢሆን ከቤቱና ከቀየው ወጥቶ አስቸጋሪና አደገኛ በሆኑ መንገዶች አብሳይቱ በሕገ ወጥ አዘዋዋሪዎች ግፍ ተፈጽሞበት ሊጓዝ አይችልም። ማይክ ስሚት ይባላሉ። የተባበሩት መንግሥታት ድርጅት በኤርትራ ላይ ያቋቋመው የሰብአዊ መብቶች ኮሚሽን ሊቀመንበር ናቸው። ዩኤንኤችሲአር የቃላቱ ጨዋታ ብቻ ሳይሆን ገንዘብ ማግኛ ሆስት ካንትሪዋ ፎሬን ይህንሽ ደግሞ ይሄንን ይሄን ያክል ሬፊጅ አሉኝ በሚለው ነው ገንዘብ የሚያገኙት። አጠር ባለ መልኩ ደግሞ የኤርትራን ወጣት እንዴት አድርገው ሀገሩ ተወራ እያለ እንዴት አድርገው ወታደራዊ ሀይሉን ታዳክማለ ነው ዋና በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው። ማስተባበያውን ሲሰጡ የተሰሙት ክቡራትና ክቡራን አድማጮች በምሽቱ ከያዝንላችሁ ዜናዎች መካከል ዋና ዋናዎቹ ማሊ ውስጥ በኢቦላ ምክንያት ህይወታቸውን ካጡ ሰዎች ጋር ግንኙነት የነበራቸውን ሰዎች በሙሉ ይዞታቸውን በመከታተል ላይ ነን ሲሉ የሀገሪቱ የጤና ባለስልጣናት አስታውቀዋል። ግማሾቹም በየቀኑ ነው የምንከታተለው ብለዋል። የሚለው አንዱ ነው። አሁን ዋና ዋና የዓለም ዜና እናሰማችሁ። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት የነ አቶ ሀብታሙ አያሌውን የዋስትና ጥያቄ ውድቅ አደረገ። ተለዋጭ ቀጠሮም ሰጥቷል። የአዲስ አበባው ዘጋቢያችን መለስካቸው አማሃ ዝርዝሩን ልኳል። አቃቤ ሕግ በሽብር ድርጊት የከሰሳቸው አቶ ዘላለም ወርቅ አገኘሁ፣ አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ የሸዋስ አሰፋ፣ አቶ አብርሃ ደስታ፣ አቶ ዮናታን ወልዴ፣ አቶ አብርሃም ሳምሶን፣ አቶ ሰለሞን ግርማ አቶ ባህሩ ደጉና አቶ ተስፋዬ ተፈሪ ጉዳያቸውን በውጭ ሆነው እንዲከታተሉ የዋስትና መብታቸው እንዲጠበቅ ያቀረቡትን አቤቱታ የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ውድቅ አድርጎታል። ፍርድ ቤቱ እንዳለው የዋስ መብት የተከሳሾች ሕገ መንግሥታዊ መብት ቢሆንም በሌላ ሕግ ሲደነገግ ይህ መብት ገደብ ሊጣልበት የሚችል ነው ብለዋል። በዚህም መሠረት አቃቢ ሕግ በተጠርጣሪዎች ላይ የመሠረተው ክስ የሽብር ድርጊት መፈጸም ስለሆነና ይህም የወንጀል ድርጊት ዋስትና የሚያስከለክል ስለሆነ ተከሳሾቹ ጉዳያቸውን በማረሚያ ቤት ሆነው እንዲከላከሉ ወስኗል። ፍርድ ቤቱ የክስ መቃወሚያ ያቀርቡ እንደሆነ ለሰነዘረው ጥያቄ የሰባተኛ ተከሳሽ የአቶ አብርሃም ሰለሞን ጠበቃ በክስ ማመልከቻቸው ያልተሟሉ የማስረጃ ዝርዝሮች እንዳሉ ለፍርድ ቤቱ አመልክተዋል። የአብዛኞቹ ተከሳሾች ጠበቃ አቶ ተማም አባ ቡልጉ ደግሞ ረዘም ያለ ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤቱም ያልተሟላውን የክስ ማመልከቻ አቃቢ ሕግ እስከ ዳር 17 ቀን እንዲያሟላ እና እንዲያቀርብ ተለዋጭ ቀጠሮ ሰጥቶ የክስ መቃወሚያውን ለማቅረብ በዚሁ ቀን እንደሚወሰን ትዕዛዝ ሰጥቷል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ማሊ ውስጥ በኢቦላ በሽታ ምክንያት ህይወታቸውን ካጡት ሰዎች ጋር ግንኙነት የነበራቸውን 333 ሰዎች ይዞታቸውን በመከታተል ላይ ነን ሲሉ የሀገሪቱ የጤና ባለስልጣናት አስታወቁ። አብዛኞቹን በየቀኑ ነው የምንከታተለው ብለዋል። የዓለም የጤና ድርጅት ዛሬ ባወጣው መግለጫ እንዳለው በኢቦላ በሽታ ከሞቱት ሰዎች ጋር በቀጥታ ግንኙነት የነበራቸው አንድ መቶ አስራ ስምንት ሰዎች በማሊ ማለት ነው። ለቫይረሱ ተጋልጠው ከሆነ ምልክቱን የሚያሳዩበትን የ21 ቀን ወቅት አጠናቀዋል። ከህመምተኞቹ ጋር ንክኪ ያላቸውን ሰዎች ፈልጎ ይዞታቸውን በመከታተል የቫይረሱን ስርጭት መስበር ወረርሽኙን ለመቆጣጠር ከሁሉም አዋጭ የሆነው መንገድ መሆኑ በአጎራባች ሴኔጋልና ናይጄሪያ ተመስክሯል ሲል የደብሊው ኤችኦ መግለጫ አመልክቷል። በኢቦላ ቫይረስ ከተጠቁት አስራ አምስት አርባ አምስት ሰዎች ውስጥ እስካሁን የሞቱት አምስት ሺ አራት መቶ ሀያ መድረሳቸውን የዓለም የጤና ድርጅት ትናንትና ባወጣው አሀዝ አስታውቋል። ሆኖም የሞቱትም ሆነ በቫይረሱ የተጠቁት ሰዎች አሀዝ በይፋ ተመዝግቦ ከሚታወቀውና ቀደም ሲል ከተባለው በላይ ሊሆን እንደሚችል ደብሊዎች ኦ ሳይጠቁም አላለፈም። ዩናይትድ ስቴትስን ጨምሮ በተለያዩ ሀገሮች እጅግ በጣም ጥቂት ሰዎች ለቫይረሱ የተጋለጡ እንደነበረ ቢታወቅም በወረርሽኝ ደረጃ ክፉኛ የተጠቁት ሀገሮች ግን የምዕራብ አፍሪቃዎቹ ጊኒ፣ ላይቤሪያና ሴራሊዮን ናቸው። በናይጄሪያ ብሔራዊ ሸንጎ አፈ ጉባኤውን የጸጥታ ኃይሎች ሕንፃ ውስጥ እንዳይገቡ ሊከለክሉ መሞከራቸውን ተከትሎ ዛሬ ረብሻ መፈጠሩ ተዘገበ። ፖሊሶች ለቪኦኤ በሰጡት ቃል በጸጥታ ኃይሎቹ እና ወደ ሁለት መቶ በሚጠጉ በአፈ ጉባኤው አማኑ ታምቧል ደጋፊዎች መካከል የተቀሰቀሰውን ድብድብ ለማብረድ አስለቃሽ ጋዝ ረጭተናል ብለዋል። ታምቧል በቅርቡ ከገዢው ሕዝባዊ ዲሞክራሲያዊ ፓርቲ ከድተው ተቃዋሚውን የመላ ተራማጆች ኮንግረስ መቀላቀላቸው ገዢውን ፓርቲ አስቆጥቷል። ዛሬ ታምቧል በሊቀመንበርነት ሊመሩት የነበረ ጉባኤ ከመጀመሩ አስቀድሞ በርከት ያሉ የመንግስቱ የጸጥታ ኃይሎች ምክር ቤቱን ለጥቂት ጊዜ ተቆጣጥረው እንደነበር የናይጄሪያ ጋዜጦች ዘግበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ለዩክሬን ከተገንጣዮቹ ኃይሎች ጋር የምትዋጋበት የጦር መሳሪያ ከሰጠች የአካባቢውን ሁኔታ የሚያተራምስ እርምጃ ይሆናል ስትል ሩሲያ ተናገረች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ አሌክሳንደር ሉካሼቪክ በሰጡት ቃል ዋሽንግተን ለዩክሬን መንግስት ገዳይ ያልሆኑ መሳሪያዎችን የመስጠት ፖሊሲዋን ቀይራ የጦር መሳሪያ የሰጠች እንደሆነ የአካባቢውን የኃይል ሚዛን በከባዱ ሊያዛባ የሚችል የከፋ እርምጃ ይሆናል ብለዋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ለውጭ ጉዳይ ተቀዳሚ ምክትል ሚኒስትርነት ያጯቸው ተሿሚ ትናንት ረቡ በሰጡት ቃል ዋይት ሐውስ ለዩክሬን ገዳይ እና የመከላከያ መሳሪያዎችን መለገስን ሊያስብበት ይገባል፣ ማለታቸው ተሰምቷል። ቶኒ ብሊንከን ለዩናይትድ ስቴትስ የመወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ በሰጡት ቃል የዩክሬንን ጦር ሰራዊት ብናስታጥቀው ሩሲያ ምስራቅ ዩክሬንን እየበጠበጠ ባለው የእርሷ ደጋፊዎች አመፅ የምትጫወተውን ሚና መልሳ እንድታስብበት ሊያስገድዳት ይችል ይሆናል ሲሉ ነበር ያስረዱት። ሁለቱ ምክር ቤቶች እርዳታው እንዲሰጥ ይደግፋሉ። የፕሬዝደንት ባራክ ኦባማ አስተዳደር ግን ገዳይ መሳሪያዎችን መለገስ ላይ እስካሁን አልወሰነበትም። ስድስቱ የዓለም ሀያላን መንግስታት የኢራንን የኒውክሌየር መርሃ ግብር በሚመለከት አንድ ስምምነት ላይ ለመድረስ በያዙት ጥረት አንድ ላይ ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ተናገሩ። በጉዳዩ ላይ አጠቃላይ ውል አስመልክቶ ከአንድ ውሳኔ እንዲደረስ የተቆረጠው የጊዜ ገደብ እየተቃረበ ነው። ይሁን እንጂ ያሉ የውጭ ጉዳይ ሚኒስትር ኬሪ ባለስልጣናት የሚፈልጉት ሁነኛ ስምምነት እንጂ የሆነውን አይነት ስምምነት አይደለም። ኬሪ ይህን የተናገሩት ዛሬ ፓሪስ ውስጥ ከፈረንሳይና ከሳውዲ አረቢያ የውጭ ጉዳይ ሚኒስትሮች ጋር የኢራንን የአቶሚክ ኃይል መርሃ ግብር ስለሚመለከተው ድርድር ከተወያዩ በኋላ ነው። በመቀጠል ኬሪ ዩናይትድ ስቴትስ፣ ብሪታንያ፣ ቻይና፣ ፈረንሳይ፣ ጀርመንና ሩሲያ ያሉበት የከፍተኛ ባለስልጣናት ቡድን ከኢራን ጋር በሚያካሄደው ድርድር ላይ ለመካፈል ወደ ቪየና ይጓዛሉ። የመንግስታቱ ድርጅት ዋና ጸሐፊ ባን ኪሙን ሁሉም ወገኖች ድርድሩን በተሳካ መንገድ ለማጠናቀቅ አስፈላጊውን አስተዋይነት፣ ለመግባባት ፈቃደኝነትና ቁርጠኝነት እንዲያሳዩ ተማጽነዋል። በመጨረሻም ሰብአዊ መብቶችን ትረግጣለች ተብላ በተባበሩት መንግስታት ድርጅት የተወገዘችው ሰሜን ኮሪያ በምላሹ ሌላ የኒውክሌር ሙከራ ማካሄደ ነው በማለት ዝታለች። የመንግስታቱ ድርጅት ጠቅላላ ጉባኤ ሶስተኛ ኮሚቴ የፒዮንግያንግን የሰብአዊ መብቶች አያያዝ የሚመለከት ውሳኔ ማሳለፉን ተከትሎ የሀገሪቱ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ከአሁን ወዲያ አራተኛውን የኒውክሌር ሙከራችንን ከማካሄድ ወደ ኋላ ልንል አይቻለንም ብሏል። ኮሚቴው ባሳለፈው ውሳኔ የጸጥታው ምክር ቤት ሰሜን ኮሪያን በሰብእና ላይ ወንጀል በመፈጸም እንድትጠየቅ ወደ ዓለም አቀፉ የወንጀል ፍርድ ቤት እንዲመራት ጠይቋል። ኮሚቴው ለዚህ ክሱ መሰረት ያደረገው ያቺ ሀገር በዚህ ዘመን ፈጽሞ ወደር የማይገኝለት የመብት ረገጣ ትፈጽማለች ብሎ የድርጅቱ መርማሪ ኮሚሽን ያወጣውን ሪፖርት መሆኑ ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11910፣ 11965ና 12140 ኪሎ በ31 ሜትር ባንድ በ9435ና በ9755 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ኅዳር 11 2007 ዓ ም ምሽት ፕሮግራም ነው። የበጋው ወቅት እርጥበታማ እንደሚሆን ዝናብ ከመደበኛ ከመደበኛና መደበኛ በላይ እንደሚሆን ነው የተነበየው። አቶ ዱላ ሻንቆ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ ነበሩ። የሰማ ናቸው። የኢትዮጵያን ያለፉ ወራት የአሁንና መጪ ሁኔታ በምሽቱ ዝግጅታችን ይተነትናሉ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። የዕለቱ አብይ ርዕስ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ዛሬ ባወጣው ይቅርታ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በአውሮፓ ጥገኝነት የሚጠይቁ ኤርትራውያን ስደተኞች ቁጥር ባለፉት አስር ወራት በእጅጉ ማሻቅቡን አስታውቋል። ባለፈው ወር ብቻ ወደ ኢትዮጵያና ሱዳን ከስድስት ሺህ በላይ ስደተኞች መሻገራቸውን የዓለሙ የስደተኞች ድርጅት አስታውቋል። የኤርትራ የውጭ ጉዳይ መስሪያ ቤት በዛሬው እለት ባወጣው መግለጫ የስደተኞቹ ቁጥርን አስመልክቶ የተሰጠው መግለጫ በኤርትራ መንግስት ላይ የሚናፈስ የስም ማጥፋት ዘመቻ ነው ብሎታል። በዚህ ጉዳይ ባልደረባችን ሄኖክ ሰማግዜር በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮምን አነጋግሯል። ዩኤንኤችሲአር በኤርትራ የብሔራዊ ውትድርና አገልግሎት እንዲሰጡ የሚገደዱ ዜጎች ወደ ኢትዮጵያና ሱዳን በመሰደድ ላይ እንደሆኑ አስታውቋል። ባለፈው ወር ከስድስት ሺህ በላይ ስደተኞች የኤርትራ ድንበርን መሻገራቸውን የስደተኞች መርጃ ድርጅቱ ገልጿል። በአውሮፓ የፖለቲካ ጥገኝነት የሚጠይቁ ኤርትራውያን ቁጥር ባለፈው አንድ ዓመት ጊዜ ውስጥ በሦስት እጥፍ ማደጉንም ጨምሯል። የኮሚሽኑ ሊቀመንበር ማይክ ስሚት የስደተኞቹ ቁጥር የሚያሳየው አንድ ነገር በእጅጉ መበላሸቱን ነው ብለዋል። ይሄንን ነው ለማጤን እየሞከርን ያለ ነው። ለዚህ ምክንያቱ ምንድን ነው የሚለውን እንየው። ሰዎች አገራቸውን ጥለው እንዲህ የሚወጡት ምክንያት ቢኖር ነው። መቼም አንድ ሰው አገራማን ቢሆን ከቤቱና ከቀየው ወጥቶ አስቸጋሪና አደገኛ በሆኑ መንገዶች አበሳይቶ በሕገ ወጥ አዘዋዋሪዎች ግፍ ተፈጽሞበት ሊጓዝ አይችልም። ጉዳዩ በዚህም አያበቃም። ለደህንነት አስጊ በሆኑ ጀልባዎች ተሳፍረው የሜዲትራንያን ባህር ቀዝፈው ነፍሴ አውጭኝ ብለው የሚያቋርጡት ከጀርባው አንዳች አይነት ምክንያት ሳይኖረው ነው ለማለት ይከብዳል። የሁኔታ አጣሪ ኮሚሽኑ ውስጥ ሌላዋ አባል በተባበሩት መንግሥታት ድርጅት ውስጥ የኤርትራ የሰብአዊ መብት ሁኔታ መርማሪ ቡድን አባል ሺላ ኪተሩት ይገኙበታል። የሰብአዊ መብት ጠበቃዋ ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የኤርትራን መንግስት መጠነ ሰፊ የሰብአዊ መብት ጥሰቶች በማውገዝ ሁለት ሪፖርቶችን አቅርበዋል። የዚህ ቡድን ሁለት አባላት ከአውስትራሊያና ከጋና የተውጣጡ ገለልተኛ አጣሪዎች እንደሆኑም ገልጸዋል። ነጻና ገለልተኛ የአሰራር መንገዶችን እንደሚከተሉም ተናግረዋል። ኮሚሽኑ ለኤርትራ መንግስት ደብዳቤ የጻፈ ሲሆን በሀገሪቱ ያለውን ሁኔታ የሚያጣራው ቡድን ወደ ኤርትራ ተጉዞ ስራውን እንዲያከናውን ከአስመራ ፈቃድ ጠይቋል። በጂኒቫ የሚገኙ የኤርትራ ወኪሎችንም ማነጋገሩን ማይክ ስሚት ለቪኦኤ ገልጸዋል። እስካሁን ግን ከኤርትራ መንግስት የተሰጠ ምላሽ የለም። ለቡድኑ ፈቃድ መስጠት በጎ ምልክት እንደሚሆን ማይክ ስሚት ገልጠዋል። ወደ ሀገር ውስጥ እንድንገባ ከፈቀዱ እነዚህን ችግሮች ለመፍታት ፍላጎት እንዳላቸው ያሳያል። ይሄ ደግሞ በጎ ነገር ነው። ፈቃድ ተሰጥቶን ከገባን የሰብአዊ መብት ችግሮችን ለይተን መፍትሄ ለማብጀት ሊወሰዱ የሚገባቸውን እርምጃዎች እንጠቁማለን። ኮሚሽኑ መረጃውን ለማሰባሰብ በየትኞቹ የኤርትራ አካባቢዎች እንደሚጓዝ በግልጽ አላሳወቀም። ከዚያም በተጨማሪ በርካታ ኤርትራውያን የፖለቲካ ጥገኝነት የጠየቁባቸውን ስፍራዎችም የመጎብኘት እቅድ አለው። የተባበሩት መንግሥታት ድርጅት በሰኔ ወር በኤርትራ የሚጠቀሱ የሰብአዊ መብት ጥሰቶችን የሚያጣራ ቡድን አቋቁሟል። በኤርትራ የዘፈቀደ ግድያ፣ ደብዛ መጥፋት፣ እስራት፣ ድብደባና ግርፋት እንዲሁም የሲቪል ነጻነቶች አልተከበሩም የሚሉ ክሶች ይቀርባሉ። ሕገወጥ የሰዎች ዝውውር፣ በሴቶች ላይ የሚደርሱ ማግለልና የጾታ ጥቃቶች እንዳሉ የመብት ተሟጋቾች አሰምራሉ። የሁኔታ አጣሪ ኮሚሽኑ ግኝቶችን በመጋቢት ወር በቃል ይፋ ካደረገ በኋላ በሰኔ ወር የመጨረሻ ዘገባውን ያቀርባል። ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በኤርትራ መንግስት ይፈጸማሉ በሚል የቀረቡትን መጠነ ሰፊና ሆን ተብሎ የተቀነባበረ የተባለ የዜጎች መብት ጥሰትን አስመልክቶ ማጣራት እንደሚጀመር የመንግስታቱ ድርጅት ኮሚሽን ሊቀመንበር ማይክ ስሚት የተናገሩትን አስታካሊ ሳሽላይን ከጄኔቫ ያቀናበረችውን ዘገባ ነበር። ቀጥሎ ደግሞ በተባበሩ መንግስታት ድርጅት የኤርትራ አምባሳደር አምባሳደር ግርማ አስመሮም ከና ሄኖክ ዘማግዜር ያደረጉት ቃለ ምልልስ ላይ ተንተርሶ የተቀናበረው ሪፖርት ይቀርባል። ዩኤንኤችሲአር አውቆም ይሁን አላውቆ የቃላት የሚጫወት ነው የሚመስለው። ሬፊጂ ለየት ያለ ነው ከማይግሬሽን ወይም አሳይለም ሲከርስ እነ ይህን ሶስት ቦታ ከፍሎ ማስቀመጥ አለበት። ለተገለጸው ይሄ ኤግዛጀሬትድ ቁጥርና ፕሮፓጋንዳ ለሚደረግ ቁጥር ትርጉም የለውም። ምክንያቱም ዩኤንኤችሲአር ገንዘብ የሚሰበስበው እንደዚህ ሀክል ሬፊውጂ አሉኝ ካለ ነው። ሆስት ካንትሪ የሚባሉትም እንደዚህ ሀክል አለኝ ካሉ ነው ገንዘብ ፎረን ኤክስቼንጅ የሚያገኙት። ስለዚህ ይሄንን ነገር ለየት አድርጎ ካላየ የሆነ ሰው ሊደናገር ይችላል። የማደናገሪያ ፕሮፓጋንዳ ነው። ማይግሬሽን በዓለም በሙሉ ያለ ነው። እስከ ሰላሳ ሁለት ሚሊዮን በአመት ነው ማይግሬሽን። ኢትዮጵያም ማይግሬሽን አለ፣ ኤርትራም ማይግሬሽን አለ፣ ኬንያም አለ። የደሃ ሀገሮች በሙ ዌስት አፍሪካን ብትሄድ ናይጄሪያው፣ ጋናው ሁሉ ማይግሬሽን አለ። ስለዚህ የዚህ አይነት ቁጥር አሰፋፈር መጀመሪያ ጥናትን የተከተለ መሆን አለበት። የዩኤንኤችሲአር አሰራር በአለም ዙሪያ ወጥ ነው። እኛም በተለያዩ የስደተኞች ጣቢያዎች ተገኝተን ዘገባዎችን ስናቀርብ ወደ ኢትዮጵያ ድንበር አካባቢ፣ ኬንያ ድንበር አካባቢ ሶማሊያውያን ስደተኞች በሚመጡበት ጊዜ የስደተኞች መቀበያ አለ። በዛ የመቀበያ አሰራር ነው እንግዲህ ቁጥሩ የሚሰበሰበው እና እንደ ገለጹት ከሆነ አምስት ሺህ የሚሆኑ ናቸው። ባለፈው ወር ወደ ኢትዮጵያ ገቡ የተባለው፣ ወደ ሱዳንም ወደ አንድ ሺህ መግባታቸው አሳስቦናልና ያለው፣ እናንተ ይሄ ቁጥር ትክክል አይደለም ነው የምትሉት ወይስ ደግሞ በአጠቃላይ ዩ ኤን ኤች ሲ አር ሴራ ውስጥ ገብተዋል ብላችሁ ነው የምታስቡት? ሁለቱም ነው። አንዱ ቁጥሩ ትክክል አይደለም ያልከው አንተ። ሴራ ውስጥ ገባ የምለው የትም አገር ሂድ። አሁን ለምሳሌ ሳውዝ አፍሪካ ውስጥ ብትሄድ ትራንዚት ሴንተር ነው የሚሉት፣ ሬፉጂ ካምፕ አይሉትም። አሁን የሶማሌዎችን አመጣህልኝ፣ የኬንያውን አመጣህልኝ፣ የሶማሌዎች የገቡበትን እና የደቡብ ሱዳኑ ወደ ኢትዮጵያ ያገቡ ይሄ ሬፊዩጂ ካምፕ ነው የሚባለው። ራሱ አምሩ ላይ ነው ትራንዚት የሚያልፉ ሰዎችን ግን ካምፕ ውስጥ እያስገባህ ሬፊዩጂ ናቸው የምትላቸው፣ ማይግረንት ናቸው እነ ሊሄዱ ትራንዚት ነው። ኢትዮጵያ ውስጥ አሳይለም የሚጠይቅ ሰው የለም። እንደ እሱ ከሆነ እኮ ብዙ ኢትዮጵያውያኖች ወደ ኤርትራ ይመጣሉ። እኛ ካምፕ አልመሰረትንም። ማአት በሱዳን ሊያልፉ፣ በጅቡቲ ሊያልፉ፣ በሌላ ሊያልፉ፣ ለአውሮፓ ሊሄዱ እንደ እሱ አይነት ይሄ ትሬንድ ግሎባል ትሬንድ ነው። ስለዚህ ዩኤንኤችሲአር የቃላቱ ጨዋታ ብቻ ሳይሆን ገንዘብ ማግኛ ፎሬን ኤክስቼንጅ፣ ሆስት ካንትሪዋ ፎሬን ኤክስቼንጅ ታገኝበታለች። ዩኤንኤችሲአር ደግሞ ይሄንን ይሄን ያክል ሬፊውጂ አሉኝ በሚለው ነው ገንዘብ የሚያገኝበት። ስለዚህ ይሄንን አይነት ሞቲቭ ያለው አላማ ስለሆነ አጠር ባለ መልኩ ደግሞ የኤርትራን ወጣት እንዴት አድርጎ አገሩ ተወራ እያለ እንዴት አድርገ ወታደራዊ ኃይሉን ታዳክማለህ ነው ዋናው አጀንዳ የዩኤንኤችሲአር። ታዲያ ኤርትራን ለይቶ ለምንድን ነው እንደዚህ አይነት ሴራ ውስጥ ይገባል ብላችሁስ የምታስቡት? እንግዲህ እሱ እሱ እንግዲህ የዩኤንኤችሲአርን ጠይቀው። ግን እኔ በተግባር ምን እያደረገ ነው ተግባርን ነው ይሄ እነኝህ ካምፖቹን መመስረትም የለባቸውም ኢትዮጵያ ውስጥ ነው ምድር እነኝህን እዛ ውስጥ ያሉ ሰዎች ትራንዚት ወደ የት ልትሄድ ነው እኔ ኤሮፓ ሊሄድ ነው እንትን ላረግ ነው ነው የሚሉህ። እና ዩኤንኤችሲአር ደግሞ ይሄ እነኝህን ካምፖቹን መስርቶ በማ ቁጥጥር ላይ ናቸው። በኢትዮጵያ መንግስት በጸጥታና በወታደራዊ ሀይል ቁጥጥር ስር ናቸው። እነዚህ ሰዎች እዛ ካምፕ ውስጥ እየሄዱ እኮ አንዳንድ ሰዎች ወታደር ሁን፣ እንደዚህ ሁን፣ ተቃዋሚ ሁን እያሉ ፕሮፓጋንዳ መንግስትን ገብጥል የሚሏቸው አሉ። እነኝህ ሰዎች እንደውም ሆስቴጅ ናቸው። ሪፊጂ ሊባሉ አይችሉም። ወደ አውሮፓ የሚሄዱ ናቸው ነው የሚሉት። እርስዎ በቀደም ለትላምፓሱ ያጋጥመው የሚያሳዝን እንትን አብዛኛዎቹ ዘጠና ከመቶዎቹ ከዛ ካምፕ ሄዱ ናቸው። ልንገር ይሄ ግን ችግር አይደለም። በኤርትራ በኩል በተለይ ወጣቶች ሀገር የሚያለሙ ሀገር የሚጠብቁ ለአገሪቱ ምጣኔ ሀብት ወሳኝ የሆኑ ወጣቶች የሚወጡ ከሆነ በላምፔዱሳም አድርገው ይሄዱ ወደ አውሮፓ የሚሄዱ የሚሆኑ የስደተኝነት ደግሞ ጥገኝነት ጠያቂዎች የሚሆኑ ይሄ ኤርትራን አይጎዳም እንዴ የሆነች ሀገር እኮ ድሀ ሀገር ይሄ እኮ ኤርትራ ብቻ አለ። ለዚህ ነው ይሄን ነው እኮ ማብራራት ምፈልገው። ያለምን ኤርትራን ብቻ ረገ አሁን ሜክሲኮ ማይግሬት ያደረገ ያደረጋል ወደ አሜሪካ ካምፕ አላቸው። እንደ ዲቴንሽን ካምፕ አላቸው። መቀበያ ካምፕ አላቸው። ሬጅስትሬሽን ካምፕ አላቸው። ሪፊዩጂ ካምፕ የሚል ግን አታረግም አሜሪካ። ያየኸው እንደሆነ እስከ አሁን ያለው ክርክር አሜሪካ ውስጥ ወረቀት የሌላቸው በሜክሲኮ አቋርጠው የገቡ እስከ አምስት ሚሊዮን ነፃ እናርጋቸው የሚል ክርክር ነው ያለው። ስለዚህ ይሄን እንደዚህ አይነት ጥያቄ ኤርትራን ብቻ የሚመለከት ለምን ተደርጎ ይቀርባል ነው? ፖለቲካል ሞቲቭ አለው አጀንዳ አለው የምንለው እዚህ መግለጫ ላይ እንግዲህ፣ በዩኤንኤችሲአር ኤድሪያን ኤድዋርድስ ከጄኔቫ መግለጫውን በሰጡበት ወቅት በሊቢያ በተለይ በምስራቅ ሊቢያና በደቡብ እንደዚሁም በምዕራብ ሊቢያም እንደዚሁ የስደተኞች ቁጥር እንዳሳሰበው ገልጿል። በተለያዩ አካባቢዎች መግለጫዎችን ያወጣል። በሶሪያ ያለውን ጦርነት ሁላችንም የምናውቀው ነው። ሰላም በጠፋባቸው የደቡብ ሱዳን አካባቢዎችም እንደዚሁ ስደተኞች ይኖራሉ። የስደተኛው ድርጅት ደግሞ ይህንን ለዓለም አቀፉ ማህበረሰብ እርዳታ ያስፈልጋል እነዚህ ሰዎች እርዳታ ያስፈልጋቸዋል ይላል። ይህንንም የሚያደርጉበት አሰራራቸው ስደተኛ መዝግበው ስለሚቀበሉ ለእነዚህ ሰዎች መጠለያ፣ ምግብና ውሃ መሰረታዊ የጤና አቅርቦት ማቅረብ ስላለባቸው ነው። እንግዲህ ኤርትራውያንንም ከዛ ለይተው ያስቀመጡበት የለም እዚህ መግለጫው ላይ እንደምመለከተው አለ። እዚህ ላይ አንተም የምትሳሳተው እዚህ ላይ ነው። እንዴት? ያው እያብራ ጦርነት አለ ሊቢያ ውስጥ ሂድ፣ ሲሪያ ውስጥ አሁን ጦርነት ያለ ደቡብ ሱዳንም እንደሱ የዚህ አይነት ነው ስራው። ዩኤንኤችሲአር ዋና ስራው እንደዚህ አይነት ሲሆን ጦርነት ሲከፈት የሚሄዱ ሰዎች የሚፈልሱ ሰዎችን መቆጣጠርና እነሱን እርዳታ ማቅረብ ነው። ይሄ ነው እኮ ስህተቱ። እነኚህ ሰዎች ግን ትራንዚት ሊያደርጉ እንደ ማንኛውም የአፍሪካ ሀገር እንደ ማንኛውም ደህ ሀገር እነኚህ ካምፖች ኢትዮጵያ ውስጥ የተመሰረቱት ካምፖች ሬፊውጂ ካምፕ ሊባሉም አይችሉም የወታደራዊ እስር ቤት ናቸው። ስለዚህ እነኝህን እንደ ስደተኛ ጣቢያ እንቀበላቸው ነው። መግለጫውም ላይ ተመልክቷል ጥቅስ የኤርትራ ወጣቶች ከብሔራዊ ውትድርና አገልግሎት ለብዙ ሰው በሚገባ ሳዋ ተብሎ የሚታወቀው ነው በዛ እንዳይሳተፉና እንዲክዱ የሚያደርጉ መንግስታት እንዳሉ ይጠቅሳል። ይሄ መግለጫ ና የየትኞቹ ሀገሮች ናቸው ይህንን የሚያደርጉት ለምን? ይሄ ጥሩ ጥያቄ ነው። ብዙ ናቸው። የትም ኤሮፓ፣ አሜሪካ ይድረስ እንጂ አንድ ኤርትራዊ ወዲያ ወረቀቱ ይሰጡታል። ለምን ለሌሎች አይሰጡም? ለምን ለኡጋንዳው አይሰጡም? ለምን ለናይጄሪያው አይሰጡም? በሊቢያም ጠቅሰህ ነበር። በሊቢያ በገዳፊ ጊዜ ሁለት ሚሊዮን አፍሪካውያን ወደ አውሮፓ ሊሻገሩ ቁጭ ብለው ነበር። ሁለት ሚሊዮን እንግዲህ፣ ለምንድን ነው የሚልም ጥያቄ አንስተዋል። ኤርትራውያን ለምንድን ነው ቅድሚያ የሚሰጣቸው በቀጥታ የሚሰጣቸው? ሶማሊያውያንም እንደዚህ ነው አሰራሩ። በሀገራቸው የተገፉ የተጎዱ፣ በጦርነትን የሚሸሹ ማህበረሰቦች ቅድሚያ ይሰጣቸዋል። የተረጋጋ መንግስት ካላቸው ይሄ አሰራር ደግሞ ዓለም አቀፋዊ ነው። የተረጋጋ መንግስት እንደ ኤርትራ የለም በቀር እኔ ራሴ ልናገር አልፈልግም። ኤርትራ ውስጥ ሜታል ዲቴክተር ይብን የለም በፕሬዚደንቱ ጽህፈት ቤት ውስጥም የትም ሚኒስቴር ቦዲጋርድ አለው የለም። ሰላማዊ ሀገር ነው። ድህነት አለው። ያው የድህነት ያልፍልኛል ብለው እልፍ ሲሉ እልፍ ይገኛል። ድሀ ሞኝ ነው ሞቱን ይመኛል ይባላል። ስለዚህ እንደዚህ አይነት ሲቹዌሽኖች አሉ። ኤርትራን ለምን ታርጌት አደረጉ የሚባለው እንዳልኩህ፣ እንዴት አድርገህ ታዳክመዋለህ ይህን መንግስት፣ እንዴት አድርገህ የወታደራዊ ሀይሉን ታዳክመዋለህ ነው አጀንዳቸው። እነኝህ ደግሞ የአውሮፓ ሀገሮች አሜሪካኖችም። በቀደም ዕለት አሁን ስዊድን አውጥታ ነበር አንድ መግለጫ ለኤርትራ አሳይለም የጠየቁ መቶ በመቶ ሰጠቻቸው። አሳይለም ከጠየቁ የሌሎች አገሮች ግን የሰጠችው አስራ አምስት ከመቶ ብቻ ነው። ለምን ይመስሎታል? እንዳልኩ እኮ ነው። ታርጌት ካረጉ አጀንዳ ካላቸው ለማፍረስ ያንን መንግስትና የኤርትራን የመከላከል አገሯ ተይዞ ተወሮ በኢትዮጵያ መንግስት ተወሮ እያለ ያ መሬቷ ተወሮ ወታደሩ እንዲኖር አይፈልጉም ማለት ነው። ወጣቱ አገራዊ አገልግሎት ውስጥ አለ እንዲህ እንዲኖር አይፈልጉትም። በኒውዮርክ የኤርትራ መንግስት አምባሳደር ግርማ አስመሮም ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ከአሜሪካ ድምፅ ራዲዮ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። አንድነት ለዲሞክራሲና ለፍትህ ፓርቲ በዚህ አመት በሚካሄደው አምስተኛው አገር አቀፍ ምርጫ እንደሚካፈል ይፋ አድርጓል። ይህ ውሳኔው ግን በሀገሪቱ ተዘግቷል ያለውን የፖለቲካ ምህዳር በህዝብ ድምፅ ለማስከፈት ነው ብሏል። የሚሊዮኖች ድምፅ ለህሊና እስረኞች ያለውን ዘመቻም በማህበራዊ መገናኛ ብዙሀን እንደሚከፍት አስታውቋል። የአዲስ አበባው ዘጋቢያችን መለስካቸው አምሃ ላከው ዘገባ ዝርዝሩን ይዟል። አንድነት ዛሬ በጽሁፍ አስር አይቶ በጋዜጣዊ መግለጫው ላይ በንባብ ያሰማው መግለጫ በአብዛኛው ትኩረቱ በምርጫ ጉዳይ ላይ ነበረ። ርዕሱም ምርጫ ሲባል አማራጭ ሳያሳጡ መሆን ይኖርበታል የሚለው ነው። አንድነት በዚህ መግለጫው ላይ በ2007 ዓ ም ምርጫ እንደሚሳተፍ የጠቀሙበትን የመግለጫን አንድ አንቀጽ በንባብ ያሰሙት የፓርቲው የአመራር አባል አቶ አስራት ጣሴ እንዲህ አንበውታል እንደ ከዚህ ቀደሙ ኢህአዴግ ደጋፊዎች የሚላቸውን ብቻ በመራጭነት አስመዝግቦ ምርጫ የሚያደርግበት ሁኔታ ማብቃት ይኖርበታል ብለን እናምናለን። ይህ ተግባራዊ እንዲሆን በእኛ በኩል ደጋፊዎቻችንን በመራጭነት እንዲመዘገቡ ከማበረታታት ጀምሮ የህዝብና የፓርቲ ታዛቢ በመሆን የምርጫ ሂደቱን ሙሉ በሙሉ በንቃት እንዲከታተሉ እንዲሳተፉ የበኩላችንን ጥረት በማድረግ የ2007 ዓ.ም አገራዊ ምርጫ ከጅማረው ህዝባዊ እንዲሆን ትግላችንን እንቀጥላለን። ይህ እርምጃም ህዝቡን የስልጣን ባለቤት ለማድረግ ወሳኝ እርምጃ ነው የሚል እምነት አለ። ፓርቲው በዚህ ዓመት በሚደረገው አገር አቀፍ ምርጫ ይሳተፍ እንደሆነ ከጋዜጠኞች ለቀረበው ጥያቄ የፓርቲው ምክትል ፕሬዚዳንት አቶ ግርማ ሰይፉ የሰጡት ምላሽ ቀጥተኛ ነበረ። ስራ አስፈጻሚው በሙሉ ልብ ምርጫውን ለመሳተፍ ውሳኔ ያሳልፏል። ይህን ውሳኔ ያሳልፏል ማለት ግን ኢትዮጵያ ውስጥ ለምርጫ እንደፈለጉ ለመጫወት የሚያስችል የፖለቲካ ምህዳር አለ ብሎ እምነት ይዞ አይደለም። በአንድነት አቋም የተዘጋውን የምርጫ ምህዳር የተዘጋውን አጠቃላይ የፖለቲካ ምህዳር መክፈት የሚቻለው የኢትዮጵያ ሕዝብ ራሱ በሰላማዊ መንገድ በሚያደርገው እንቅስቃሴ ነው። ምርጫ ደግሞ የሰላማዊ ትግል አንዱ መንገድ ነው። ስለዚህ ይሄንን ዋነኛ የመታገያ ስልት አድርጎ የ2007 ምርጫን ህዝቡ ለስልጣን የሚበቃበትን መንገድ ለመክፈቻ አድርገን ስለምንጠቀም ነው ይህንን አቋም የወሰድ ነው። አንድነት በዚህ መግለጫው ላይ እንዳስታወቀው ከህዳር 14 እስከ ህዳር 20 ቀን 2007 ዓ ም የሚቆይ የሚሊዮኖች ድምፅ ለህሊና እስረኞች የሚል የሶሻል ሚዲያ ወይም የማህበራዊ መገናኛ ብዙሃን ዘመቻ አዘጋጅተዋል። ይህን አቶ ግርማ ሰይፉ በዝርዝር አብራርተዋል። በሶሻል ሚዲያው በጣም ብዙ ሰዎች እንዲንቀሳቀሱና የሊና እስረኞችን የሚያስቡበት ነው። የተወሰኑ ሰዎችን ሁልጊዜ እንደምናደርገው የሻማ ማብራት ያደረግን ቢሮ ውስጥ ማድረግ እንችል ነበር፣ ግን ሚሊዮኖች እንዲሳተፉበት እንፈልጋለን። ስለዚህ ሚሊዮኖች ደግሞ ሊሳተፉ የሚችሉበት መድረክ ሶሻል ሚዲያው ነው ብለን እናስባለን። ሀገር ውስጥም ውጭ ሀገርም ያሉ ሰዎች በዚህ ጉዳይ ላይ እንዲያስቡ በዚህ አጋጣሚ ማሰብ ብቻ አይደለም፣ የህሊና እስረኞች እንዳሉን በተቻለ መጠን ምን ያህል የህሊና እስረኞች እንዳሉ ሁሉ ከነፎቶቸው በሶሻል ሚዲያ ውስጥ እንዲለቀቅ እናደርጋለን። ለሌሎችም ፓርቲዎች ጥሪ ያቀርበናል። የኢትዮጵያ መንግስት ከጠቅላይ ሚኒስትሩ ጀምሮ ከፍተኛ ባለስልጣናት በተደጋጋሚ እንደሚሉት በሀገሪቱ አንድም የፖለቲካ እስረኛ የለም፣ አንድም የህሊና እስረኛ የለም። ጋዜጠኞችም ይህንን የመንግስት አቋም መሰረት በማድረግ አንድነት ፓርቲ የህሊና እስረኞች አሉ የሚል ከሆነ ተጨባጭ የሆነ አህዛዊ ማስረጃ ማቅረብ ይችል እንደሆነ ጠይቀዋል። የፓርቲው ሊቀመንበር እቅጩን ቁጥር ወዲያውና እዚያው ለመናገር ባይችሉም በፍጹም እርግጠኝነት ግን በአስር ሺዎች ይገኛሉ ብለዋል። አቶ ግርማ ሰይፉ ምንም ጥርጥር የሌለው በአስር ሺዎች የሚቆጠሩ የህሊና እስረኞች እንዳሉ ግን ማወቅ ይቻላል። የህሊና እስረኛ ማለት እዚ ሀገር ማሰብ የሚያስከስስበት ሀገር ሆኗል። የህሊና እስረኞችማ በብዛት አሉ። ሃይማኖታቸውን በተመለከተ የሚታሰሩ አሉ። በብሔራቸው የሚታሰሩ አሉ። በቅርቡ አምነስቲ ኢንተርናሽናል ያወጣው አስር ሺህ የሚቆጠሩ ሰዎች እንደታሰሩ የሚነገር አለ። እንግዲህ አስር ሺህ መረጃ ያገኙበትን ነው። እና በየ እንትኑ የሚታሰሩትን ስናይ ምንም ጥርጥር የለውም በአስር ሺህ የሚቆጠሩ የሊና እስረኞች ኢትዮጵያ ውስጥ አሉ። አቶ ግርማ ሴፉ እንዳብራሩት አንድነት የዴሞክራሲና ለፍትህ ፓርቲ በመስራችነት ጭመር ከተሳተፈበት ከመድረክ ግንባር ወጥቷል። በእርሳቸው አባባል ይህ የሆነው መድረክ አንድነት ባልተገኘበት ስብሰባ ከስምንት ወራት በፊት ባስተላለፈው ውሳኔ መሰረት ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ እስከ ህዳር 15 ቀን 2007 ዓ.ም ድረስ አንድነት ለፈጸመው ጥፋት ይቅርታ እንዲጠይቅ ውሳኔ አስተላልፎ እንደነበረ አይዘነጋም። አቶ ግርማ ሰይፉ ዛሬ እንደገለጹት አንድነት ያጠፋው ጥፋት ስለሌለ ይቅርታ የሚጠይቅበት ምክንያትም የለም ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀጥሎ የሚቀርበውም ከአዲስ አበባ የደረሰን ዘገባ ነው። ፓን አፍሪካን ፓርላማ እንደ አውሮፓውያን አቆጣጠር በሰኔ 2014 ዓም የጸደቀውን የተሻሻለ የመመስረቻ ሰነድ የአፍሪካ ሀገሮች ተቀብለው እንዲያጸድቁ እየጠየቀ ነው። ይኸው ሰነድ ከማማከርና ከመደገፍ ሳይዘል የቆየውን የፓን አፍሪካን ፓርላማ ስልጣን ወደ ህግ አውጭነት ከፍ የሚያደርግ ነው። ሰነዱ ከጸደቀ ለአህጉሪቱ ሞዴል የሚሆኑ ህጎች ማውጣት እንደሚችሉ የፓን አፍሪካ ፓርላማ ምክትል ፕሬዝደንት ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። እስክንድር ፍሬው ከአዲስ አበባ የላከው ዘገባ ይቀርባል። በአፍሪካ ህብረት ስር ካሉ አካላት አንዱ የሆነውና ከአህጉራዊው ድርጅት ጋር የተመሰረተው የፓን አፍሪካ ፓርላማ እስካሁን የየአገሮቹ የፓርላማ አባላት የመገናኛና የመታወቂያ መድረክ ከመሆን አላለፈም። ተግባሩም የማማከርና የመደገፍ ብቻ ነው። እናም ተጽዕኖ ፈጣሪ አህጉራዊ ተቋም ሳይሆን ቆይቷል። እንደ አውሮፓውያን አቆጣጠር በሰኔ 2014 በኢኳቶሪያል ጊኒ ማላቡ የተገናኙት የአፍሪካ መሪዎች ታዲያ የተሻሻለ የፓን አፍሪካ ፓርላማ የመመስረቻ ሰነድ ፕሮቶኮል አውጥተዋል። ይህ ፕሮቶኮል ደግሞ ለአህጉራዊው ፓርላማ የህግ አውጭነት ስልጣን የሚሰጥ ነው። ተግባራዊ የሚሆነው ግን የአፍሪካ ህብረት አባላት የሆኑ አገሮች በተናጠል ጭምር ሲያጸድቁት ነው። ከትናንት ጀምሮ በአዲስ አበባ እየተካሄደ ያለው የፓን አፍሪካ ፓርላማ ስብሰባ የህብረቱ አባላት ይህንኑ ፕሮቶኮል በመቀበል በየአገሮቻቸው ፓርላማና አግባብ ባላቸው አካላት እንዲያጸድቁት ጠይቋል። በኢትዮጵያ ፓርላማ ብቸኛው የግል አባል ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ናቸው። ፕሮቶኮሉ ኃይል የሚያገኘው በየአገሮቹ ሲጸድቅ ነው ብለዋል። ከዚያ በኋላ ህግ የማውጣት ተግባሩን መጀመር እንደሚችል ዶክተር አሸብር ለቪኦኤ ተናግረዋል። ፓርላማው ምን አይነት ህጎች ማውጣት እንደሚችልም አብራርተዋል። እነኝህ ህጎች የሚወጡት ያው ሞዴል ህጎች ናቸው። ሞዴል ህጎች በአፍሪካ ደረጃ ለአፍሪካውያን የሚያገለግሉ ለአፍሪካውያን የሚጠቅሙ ናቸው። ያው አፍሪካውያን ተስማምተው ካወጡ ደግሞ ያው የራሳቸው ህግ ማለት ነው። የራሳቸው የሚገዛቸው ገቨርን የሚያደርጋቸው ኃይል ማለት ነው። እዚ ከዚህ አኳያ በተለይ ሞዴል ኢንተግሬሽን ላይ ትሬድ ላይ ካልቸር ላይ አፍሪካን ሜዲሲንስ ላይ በንግድ በባህል በአፍሪካ መድኃኒቶች ላይ እነኚህ የመሳሰሉ ህጎችን ማውጣት በጦርነቶች ላይ ኮንፍሊክት ምናምን ሪዞሉሽን እሱን አስመልክቶ ያወጣል። ምርጫዎች ህዝብን አስመልክቶ ሞዴል ህጎች እንዲወጡ ይደረጋል። ህዝብ የመረጠው አካልም ስለሆነ ፓርላማው በህዝብ አካባቢም ገብቶ አድቮኬት ማድረግ ሰንስታይዝ ማድረግ አቅሙም ስላለው በህዝቡም ተቀባይነት ይኖረዋል፣ በሀገራትም ተቀባይነት ይኖረዋል ብያምናለሁ። የተሻሻለው የፓን አፍሪካ ፓርላማ የመመስረቻ ሰነድ ፕሮቶኮል ከጸደቀ አምስት ወራት ቢቆጠሩም እስካሁን ያጸደቀው ሀገር አለመኖሩን ዶክተር አሸብር ጠቁመዋል። አገሮች እንዲያጸድቁት ለመገፋፋት የተካሄደው የአዲስ አበባው ስብሰባም ገና የመጀመሪያ ነው። ፕሮቶኮሉ ወደ ተግባር እንዲገባ ከአፍሪካ ህብረት አባል አገሮች ሀምሳ ሲደመር አንድ ማለትም ቢያንስ 28ቱ ሊያጸድቁት እንደሚገባ የፓን አፍሪካ ፓርላማ ዋና ጸሐፊ ዘውሌቱ ማዳሳ ለቪኦኤ ገልጸዋል። የተሻሻለው ሰነድ ለአህጉራዊው ፓርላማ የህግ አውጭነት ስልጣን ቢሰጥም ፓርላማው እስካሁን ምንም አልሰራም ማለት እንደማይቻልም ደቡብ አፍሪካዊው ሚስተር ማዳሳ ይናገራሉ። አቢ ንን አፍሪካን ሊደርስ ን ፍ ኔስ ስስ ሪን ኢሹ ካሳካናቸው ቁልፍ ነገሮች አንዱ የህዝቡ ተወካይ የሆኑ የአፍሪቃ የፓርላማ አባላትን ለአስር ዓመታት ያህል በአንድ ጣሪያ ስር ማሰባሰብ መቻላችን ነው በአፍሪቃ ጉዳዮች ላይ እንዲወያዩ። ከዚህ በፊት ይህ ሆነው አያውቅም። ከዚህ በፊት በህዝብ የተመረጡ እርስ በርሳቸው የማይተዋወቁ ከአንድ ሀገር ሆነው እንኳ ፍጹም የተለያዩ የሆኑ የፓርላማ አባላት በአንድ ጣሪያ ስር ተሰብስበው አያውቁም። አንዳንዶቹ ከገዢ ፓርቲ የሚመጡ ናቸው። ተቃዋሚ፣ የግል የሆኑ ሴቶች፣ ወንዶች፣ ክርስቲያኖች፣ ሙስሊሞች፣ የማያምኑ፣ ኮሚኒስቶች፣ ኮሚኒስት ያልሆኑ ሁሉ በአንድ ጣሪያ ስር ተቀምጠው ስለ አፍሪካ ጉዳዮች ይወያያሉ። የአሁኑ ስብሰባ በተሻሻለው የፓን አፍሪካ ፓርላማ የመመስረቻ ሰነድ ላይ ያተኩር እንጂ በአፍሪካ ህብረት የወጡ ሌሎች ህጎችም በአገሮች እንዲጸድቁ ጥሪ ቀርቧል። የአፍሪካ የዲሞክራሲ የምርጫና የአስተዳደር ቻርተር አንዱ ሲሆን እስካሁን ተቀብለው ያጸደቁት 15 ሀገሮች ብቻ መሆናቸው ተመልክቷል። የፓን አፍሪካ ፓርላማ የአዲስ አበባ ስብሰባ በነገው ዕለት ይጠናቀቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሃያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም ናይል ሰዓት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የምናስተላልፍላቸው ስርጭት አለና እንድታደምጡ በወዲሁን ጋብዝ በኢንተርኔት ደብሊው ደብሊው ደብሊው ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆርን ኤምኦቢአይ እንዲሁም ናይል ሳትም ላይ ታገኙናላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይስቶር ወይም ከጉግል ፕሌይ ታገኛላችሁ። ዝግጅታችን ይቀጥላል። በስቱዲዮ ቴክኒሽያናችን ከርትስ ባይነም፣ ፕሮግራማችንን እየመራልን ያለው ቴሪላይን ባክ ነው። አስተናጋጆቻችሁ ቆንጂት ታይና እኔም ሰሎሞን አባትንን። አሁን ከሰዓቱ ዋና ዋና የዓለም ዜናዎች ጥቂቶቹን ቆንጂት ታሰማናለች። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ያለ ሕጋዊ ፈቃድ በዚች ሀገር የሚገኙ በሚሊዮኖች የሚቆጠሩ የውጭ ሀገር ሰዎች ከሀገሪቱ እንዳይባረሩ የሚከለክል እቅዳቸውን ዛሬ ማታ ይፋ ያደርጋሉ። ይሁን እንጂ ይህ ሀሳባቸው ገና እቅዱን ከማውጣታቸውም በፊት ከፖለቲካ ተቀናቃኞቻቸው የተጋጋለ ክርክርና ትችት እያስነሳባቸው መሆኑ ይታወቃል። ፕሬዚደንት ባራክ ኦባማ ዛሬ ማታ ንግግሩን የሚያደርጉት በዋይት ሀውስ ነው። ቀደም ብለው ባሰሙት ንግግር የሀገሪቱ የኢሚግሬሽን ፖሊሲዎች እጅግ ለተራዘመ ጊዜ የሚሰሩ ሆነው ስላልተገኙ ኮንግረሱም አዲስ የቀረበው ሕግ ላይ ስምምነት ላይ መድረስ ስለተሳነው በፕሬዝደንታዊ ትዕዛዝ ደረጃ እርምጃ እንድወስድ ተገድጃለሁ ብለዋል። የሪፑብሊካን የምክር ቤት አባላት በበኩላቸው ፕሬዝደንቱ የኢሚግሬሽን ፖሊሲን ካለ ኮንግረስ ድጋፍ በግሌ መቀይ ለመቀየር ህጋዊ ስልጣን የለኝም ብለው ሲያበቁ ይህንን እቅዳቸውን ሊያወጡ ነው በማለት ቁጣቸውን እያሰሙ ናቸው። አመሰግናለሁ ቆንጂት። አሁን ከምሽቱ 3ስት ሰዓት ከ36 ደቂቃ ሆኗል አዲስ አበባ ላይ፣ ዋሽንግተን ዲሲ ላይ ደግሞ 7 ሰዓት ከ36 ደቂቃ ነው ከቀኑ። ወደ ዝግጅታችን ሁለተኛ አጋማሽ ቅንብሮች ነው የምናልፈው። ከአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሐሙስ መደበኛ ስርጭት ነው እያደመጣችሁ ያላችሁት። ተከታዩ ዝግጅት ባህልና ማህበረሰብ ነው። ባህልና ማህበረሰብ ለምሽቱ በዚህ በዋሽንግተን ዲሲ እና በአካባቢዋ ላለፉት በርካታ ዓመታት ልዩ ልዩ ኪነ ጥበባዊ ዝግጅቶችን በማቅረብ የሚታወቅ አንድ የኢትዮጵያውያን የባህል ተቋም ዓመታዊ ክብረ በዓል ላይ የቀረበ የመድረክ ትዕይንት ዙሪያ የተጀመረ ውይይት ተከታይ ነው ይዞ የቀረበው። አይቱ የባህልና የትምህርት ማዕከል በቅርቡ 14ተኛውን አመታዊ ክብረ በዓሉን በርካታ ታዳሚዎች በተገኙበት ባሳያቸው ልዩ ልዩ የመድረክ ትዕይንቶች አክብሯል። በመድረኩ የቀረበውን ዝግጅት የተከታተለው የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ሳምንት ከማዕከሉ ሊቀመንበር ከዓለም ፀሐይ ወዳጁ ጋር የጀመረውን አጠር ያለ ቅኝት በምሽቱ ዝግጅት ሁለት ታዋቂ የመድረኩ ተዋናዮችን አክሎ አወያይቷል። መልካም ቆይታ። አንጋፋና እውቅ የመድረክ ሰዎች ተክሌ ደስታ፣ ዓለም ፀሐይ ወዳጆ፣ ተስፋዬ ሲማ፣ ለዚህ ውይይታችን መነሻ የሆነን በቅርቡ በዚህ በዋሽንግተን ዲሲ አካባቢ ያሳያችሁት ቲያትራችሁ የግለሰቦችን ስነልቦና የሚጠይቅ በሚመስል መንፈስ የቀረበ ነው። ይዘቱን ፈታ እያደረግን ለአድማጮቻችን ለማጋራት እንሞክረ የሶስት ዘመናትን ጥያቄ የሶስት ዘመናትን ዜማ ልበለው፣ በቅሬታ የሚነሱ ሁኔታዎች መመሳሰል፣ እንዴት ተመሳሳይ ጥያቄ እናቀርባለን? አልተፈታምና የሚል አንድምታ ያለው በሶስቱም ዘመናት የነበሩ ሁኔታዎችን የሚያሳይ ነው። ተክሌ ደስታ ወደ አንተ ልምጣ፣ አዘጋጁ አንተ ነህ። እስኪ ጥቂት ነጥቦችን ፈንጥቅ። እንዴት ነው ታዳሚውን ራሱን ያስጠይቃል ልትሉ ልጠይቁ የፈለጋችሁት? ዓለም በደንብ አስቀምጠዋለች። መልሱ አንተም ጋ ያለ ይመስለኛል። እንግዲህ ጋሽ ጸጋዬ ነፍሱን ይማር ልበል፣ ግን ሁልጊዜ አብሮን ያለ ሰው ነው። ምንጊዜም ስራዎቹን ባነበቡን ቁጥር ምን ማለቱ ይሆን፣ ምን ለማለት ፈልጎ ነው የሚለውን ነገር እናጠናለን፣ እናያለን። አንዳንድ ጊዜ በማንኛውም ሰዓት ጋሽ ጸጋዬ እኮ እንዲህ ብሎ ነበር እንላለን ወይንም ደግሞ በአንዳንድ ጉዳዮች ላይ ስነ ጥበብን በተመለከተ ቲያትርን በተመለከተ ስንወያይ ጋሽ ጸጋዬ እንዲህ ብሎ ነበር እንላለን። ደግሞ እንዲህ ሲል ምን ማለቱ ነው ማለታችንም አይቀርም እና እንግዲህ ጋሽ ጸጋዬ በዚህ በእናት ዓለም ጠኑ ላይ ሲነሳ ምኒልክ ብሎ ነው የሚጀምረው። ከዛ በፊት ያሉትን ነገስታቶች አይጠይቅም እና ከምኒልክ ጀምሮ ይመጣል ማለት ነው። በሀሁ ተፉም እንደዚሁ እየጠየቀ እና መጨረሻ ላይ ያስጠይቃል ነው የሚለው። በየጊዜው የአንድ ዘመን የመጀመሪያ መነሻ ጥያቄ በዚህ በሶስቱም ዘመን ላይ ካለ ይሄ ነገር ያስጠይቃል። ምንድን ነው ያሰኛል። ምን መደረግ አለበት ያሰኛል። ይሄንን ነው ለማመልከት እየሞከር ነው ጌትነት የጠየቀውን ጥያቄ በበላይ ዘለቀ ጠይቀናል። እስቲ ያስታውሰን፣ ያ ጌትነት ስለ በላይ ዘለቀ በላይ ዘለቀ ወንድ አይብቀልብሽ ብሏል። ያ እርግማን ምንድን ነው? የሱን አንገት ለገመት። የሌሎቹን የባንዶችን አንገት ለወርቅ ሀብል ካደረገ ይሄ ጥያቄ ምንድን ነው? እና ወንድ አይብቀልብሽ ብሎ ከረገመ እውነት ወንድ አይበቅልም? ለምን? እርግማኑ ልክ ነው ማለት ነው? ለምን የሚለው ጠይቃል ማለት ነው። እና እንዲህ እያለ በየዘመኑ እየጠየቀ የሚመጣ ነው። ለምሳሌ ጥያቄ ኢትዮጵያ ሀገሬ ሞኝ ነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ እንዴት አይመለስም? ሶስት መንግስታት ሙሉ እንዴት ይዜማል ይሄ ዜማ። ለምሳሌ በምኒልክ ጊዜ የተነሱ ጥያቄዎች ወይም ምኒልክ ፈጽመዋቸዋል ተብሎ የሚባሉ ነገሮች በአጠቃላይ ዛሬ መልሶ ሲያነጣርቀን ሲያበጣብጠን እናያለን። ለምን? እና ያስጠይቃል። ምክንያቱም በየዘመኑ ይሄ ነገር ካለ ያስጠይቃል። አንድ ቦታ ላይ መፈታት አለበት፣ አንድ ቦታ ላይ መቆም አለበት። እና አለም እንዳለችው የሚመለከታቸው እኛ መቼም ማመልከት ነው። ይህንን ነገር መመርመር አለባቸው። እነሱም የተነሱበትን እነሻቸው ያላማረ ከሆነ መድረሻቸውም አያምርም። ምኒልክ የተነሱበት ነገር ከምንድን ነው ብለን እንመርምር። ከምንድን ነው ምኒልክ የተነሱበት ነገር? በጣም ጥሩ ሆኖ ከተገኘ የተረከባቸው አበራጅቶታል ማለት ነው። ያን አላማ አጠማዞታል ማለት ነው የሚባለው ህዝብ ይህንን ዘመን ይህን ዘፈን እያንጎራጎረ ከሄደ መሪዎቻችን ምን እያደረጉ ነው ያሉት? መድረሻቸው ምንድን ነው? መጨረሻቸውስ ምንድን ነው የሚለውን ጥያቄ የሚመልስ ሳይሆን የሚጠይቅ ነው። የሚጠይቅ እንዲያጉላሉት መልሰውም እንዲመለከቱ የሚጋብዝ ነው። አዎ የሚመልስ ሳይሆን የሚጠይቅ ነው። እንዴት ነው ምን ሄደው እንዳለችው ነው መልሱ? ጥያቄ ውስጥ ነው ያለው እና መጠየቁ ሌሎችም እንዲጠይቁ ማድረጉ ለመልሱ ሳያቃርብ አይቀርም። ህብረተሰብ ላለመራመዱ፣ የሰው ልጆች መብትና ክብር በሶስት ዘመናት ውስጥም ያለመጠበቁ በመንግስትና ሀይሉ ባላቸው ወገኖች ብቻ ሳይሆን ዜጎችንም ያስጠይቃል የሚል መንፈስ የያዘ ነው። ትክክል፣ እውነት ነው። እሱም እውነት ነው። የተመለከትኩት ቲያትር በሬዲዮ መስኮት እንደው ይታይ እንደሆነ እንድታጋሩ ለማድረግ ነው። ተስፋዬ ሲማ፣ ወደ አንተ ልመጣ ነው። ይሄ አካባቢያችንን ሰቅዞ የያዘው ሸንቆጥ የሚያደርገው ብርድ የሚመለከተህ አይመስልም አለ። ግን ደህና ነው። ለዚህ ለሶስት ዘመናት እግር ከወርች የታሰረ ዜጋ በገጸ ባህሪ ትጫወታለህ። በሶስቱም ዘመናት ውስጥ ምናልባት በአካል መድረክህ ላይ ታስረህ እንመልከት እንጂ ችግሮችን ያወጣል ከራሱ ጋር ሲሟገት እናያለን። በመንፈስ የታሰረ ሰውም የማይ ይመስለኛል። መድረክ ላይ እስኪ ያንተን ገጸ ባህሪ በማስተዋወቅን ጀምር። ምን አይነት ሁኔታን የሚያሳይ ነው? በመድረክ የተመለከት ነው። ተስፋዬ፣ የኔ ገጸ ባህሪ እናት አለም ጠኑ በተባለው ተውኔት ወይም ቲያትር በሎሬት ጸጋዬ ገብረመድህን በተጻፈው የዳምበልን ካራክተር የተመለከተ ነው። ዳምበል ነው ታሪኩን ይዞ የሚሄደው እና የኔ ገጸ ባህሪ ያው በመጀመሪያ ወደ እስር ከመግባቱ በፊት አንድ ገበሬ እንደ እውቀት ያለው ወይም በህይወት ልምዱ ያካበተ ጎበዝ የሆነ የገበሬ ባህሪ ነው። ነገር ግን ሀገር ስትወረር ከአርበኞች ጋር አብረህ አብረህ ገብተህ ተዋግተሃል። አገርህን ነጻ ልታወጣ የተዋጋህ አርበኛ ነህ ተብሎ የሚታሰር ነው። ያ የሚታሰረው ሰውዬ በሐሰት ሌላው አርበኛ በላይ ዘለቀ ላይ እንዲፈርድ በማግባባት ባህሪ፣ ከሱ ጋር ነበርኩ፣ ገሏል፣ አርበኛ ነበረ ብለ መስክርበት ነው የሚሉት የለም እኔ ያልነበርኩም ይላል በዚህ የተነሳ ልክ የሽምግልናውን ባህሪ ከዚህ ከዚህ በፊት ከነበረው ከቀዳማዊ ኃይለስላሴ ስርዓት ጀምሮ ወይን ያሉ ሰዎችን በማግባባት ባልሰሩት ስራ ባልፈጸሙት ነገር በሀይልና በጉልበት በመደብደብና በመቀጥቀጥ ቶርች በማድረግ እንዲያምን ማድረግ የተለመደ ባህሪ መሆኑን ለማሳየትና ይህንን ሰውዬ አስረውት ገርፈውት በአርበኞቹ ላይ መስክርበት ይሉታል ለማሰቀል። በዚህ የተነሳ ራሱንም አካላቱንም ስሜቱንም አእምሮውንም አስተሳሰቡንም የጠላ ሰው ነው። በመጨረሻ ተሰንሰለቱ ይፈታል ወይን ይፈታል፣ ግን የዘላለም የስርዓት ባሪያ ሆኖ ሶስት ዘመን ይሻገራል። ሶስቱንም ዘመን በደርግ ዘመነ መንግስት እንደዚሁ የህሊና እስረኛ ሆኖ ነው የሚኖረው። ያንን እልቂት ያንን በዚያ በነጭ ሽብርና በቀይ ሽብር የነበረውን እልቂት የሚያይ ነው። ሞቱ። ወገኖቻችን ልጆቻችን አለቁ። ፈረድንባቸው። ነጻነት ሳይሆን ባርነት አስረከብናቸው። አለቁብን። አንድ ትውልድ አንድ ጄኔሬሽን አለቀ። ወዴት ነው የምናመራው? ነው የሚለው አሁንም። በዚህ ዘመን ደግሞ አሁን ባለንበት ዘመንም ይኸው እርስ በርሳችን እየተላለቅን ነው። ይኸው በዘር እንደዚሁ የእስር ቤቱን ህይወት ብንመለከት እዚሁ ላይ ሰዎች በግፍ ተይዘው በግፍ ታስረው በእርቅና በስምምነት ይቅርታ እንዲጠይቁ የሚደረግበት በቶርች የሚመቱበት በሰው ላይ እንዲፈርዱ የሚደረግበት ስርዓት አንድ አይነት ስርዓት ነው። ቅድም አርቲስት ተክሌ እንዳለው የሞተልሽ ቀርቶ የገደለሽ በላ የሚለው ተረት ለሶስት ዘመን እንዳለ ሁሉ ይኸው አይነት ስርዓት እንደገና በዚሁ በሶስቱ ዘመን አንድ አይነት ሂደት የወህኒ ቤቱን አሰራር እንመለከታለን። የህሊና እስረኛ ሆኖ ይሄ ሰው አሁንም በዚህ በብሔር ብሔረሰብ ተብሎ እርስ በርሳችን በመጠፋፋት ያን ያስጠይቃልን ጥያቄ ይጠይቃል ያ ብቻም አይደለም። መንግስትም ብቻም አይደለም። ያሉ የፖለቲካ ድርጅቶች በሙሉ ስንመለከት ከዚህ ከያስጠይቃል ጥያቄ አይወጡም። ለህዝብ ቆመናል፣ ለህዝብ ተደራጅተናል፣ ለህዝብ እንታገላለን የሚሉ የፖለቲካ ፓርቲዎች ሁሉ እስካሁን ድረስ ሀያ ሦስት ዓመት ይዘው ዝም ብሎ እሹሩ ብሎ ተቀምጠዋል። ይሄ እነሱንም ከማስጠየቅ ወደ ኋላ አይልም። እንደገና ሕዝባችንም ቢሆን ምን በመጠበቅ ላይ ነው ያለው? ይሄ ሁሉ ተረት ሲተረትበት፣ ይሄ ሁሉ ራሱ እየተረተ ከጥያቄው የሚያመልጥ አይደለም። ሕዝባችንም ራሱ ይጠየቅበታል። ይሄ እያንዳንዳችን የሚያስጠይቅ ነው። ጋይ ጸጋይ፣ በእናት አልምጠን ነው በኋላም ደግሞ በሀሁ በስድስቶ፣ እንደገና ሀሁ ወይም ፐፑ ወይም ፐፑ ማዶ ብሎ እንከታተለው እንደ ጻፈው፣ ይህንኑ ነገር በዚያው መስመር ውስጥ እናያለን። እና የእኔም ባህሪ፣ የዳምበል ባህሪ ይህንኑ የሶስት ስርዓት የያዘ በዚሁ በሶስት ስርዓት ውስጥ አንድም በህሊና አንድም በአካል እስረኛ ሆኖ በአንድ ወይን ቤት ሁላችንም ታስረና ያለ ነው እና ያንን ለማሳየት የተቀረጸ ካራክተር ነበር። መልካም በመድረኩ ላላዩት ሰዎች በታሪኩ የተገለጠውን ሁኔታም ገጸ ባህርያቶቹ ይዘው የሚመጡትን በሶስቱ ዘመን ውስጥ ያስጠይቃል፣ ምን አይነት ጭብጦችን ሊያንጸባርቅ እንደሞከረ እያስጨበጣችሁ ነው። አለም ፀሐይ ወደ አንቺ ልመለስና ቀደም ሲል በነበረን ምጥን ውይይት የጠቀስናት የአእምሮ ሕመምተኛ ተመስላ የምትጫወት ይህንኑ ክብደት ይህንኑ ለብደት የቀረበ ሁኔታ የምታሳይ ገጸ ባህሪ ታያለች፣ ተፈትናለች በመድረክ ጫወቱበት ጊዜ ሰዎች በሳቅም በእንባም ወዲያና ወዲህ ሲጎተቱ ተመልክቻለሁ። እስኪ አጫዎችን ወጋችን ይቀጥላል። አለም ፀሐይ ወዳጁም ትመልሳለች ሰፋ ያለውና ወጋችን ታዲያ እሁድ በራዲዮ መጽሔት ጠብቋቸው። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ እግዚአብሔር አሉላንና እንግዶችን ሁሉ እናመሰግናለን። ወደ ተከታዩ ዝግጅታችን እንለፍ። የተፈጥሮ አካባቢ ሳይንስና ሕይወት የበጋ ወራት እርጥበት የበዛበት እንደሚሆንና ገበሬውም ለሰብሉ የሚገባውን እንክብካቤ እንዲያደርግ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ አሳስበዋል። ሰሎሞን አባተ አቶ ዱላን አነጋግሯል። አቶ ዱላ ሻንቆ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተር፣ ጤና ይስጥልኝ እንደምናመሹ። ጤና ይስጥልኝ እንደምን። እግዚአብሔር ይመስገን። መቼም አሁን የሰብል ጊዜ ነው፣ ሰውም ደፋቀና የሚልበት ጊዜ ነው፣ እናንተንም ወደ ሰማይም የሚያይበት ጊዜ ነው እና ያለፈው ክረምት ምን ይመስል እንደነበረ የአሁኑ ደግሞ የዚህ የሰብል ስብሰባ ወቅት ምን እንደሚመስል እና መጪው የበጋው ጊዜ ምን እንደሚመስል አጠር ያለ ማብራሪያ እንዲሰጡኝ ነበር የደወልኩት። አቶ ዱላ በጣም አመሰግናለሁ እንግዲህ ለጠየከን አሁን በያዝነው ጊዜ የእርጥበት ወቅት ነው። በጋው እርጥበት ነው። በአንዳንድ አካባቢዎች ብዙ ዝናብ ዘንበዋል ማለት ነው። አሁን ባለው ጊዜ በጋ የምንለው ከጥቅምት አንድ ጀምረን ነው የምንለው እስከ ጥር ድረስ በዚህ አራት ወራት ውስጥ አካባቢያችን እርጥበታማ እንደሚሆን ነው የተተነበረ ማለት ነው። አቶ ዱላ የኢትዮጵያ ገበሬዎች በተለይ በዚህ ጊዜ ሰብል የሚሰበስቡ ከህዳር ዝናብ የህዳር አንበጣ ይሻላል የሚል አባባል አላቸው። ሰብላቸውን የሚከምሩበት ጊዜ ነው እና ይሄ አሁን የሚነግሩኝ ሁኔታ በሚፈጥረው ችግር ስጋት የለ? አዎ፣ ለህብረተሰባችን አስቀድመንም ነግሬለዋል የበጋው ወቅት እርጥበታማ እንደሚሆን ዝናብ ከመደበኛና መደበኛ በላይ እንደሚሆን ነው የተነበየው። በሁሉም አካባቢዎች የበጋ ወቅት ከመደበኛና መደበኛ በላይ እንደሚሆን ነው የተነበየው። ለምሳሌ ደቡብ ምስራቅ አካባቢዎች ያው የክረምት ጊዜያቸው ነው። በዚህ በቦረና ደቡብ ሶማሌ፣ በዚህ በደቡብ ኢትዮጵያ ላይ መደበኛና መደበኛ በላይ እንደሚሆን፣ እንደገና በምስራቅ ኢትዮጵያም ከመደበኛና መደበኛ ከመካከለኛ፣ በሁሉም አካባቢዎች ከመደበኛና መደበኛ በላይ እንደሚሆን ትንቢያ ተሰጠው ማለት ነው። ስለዚህ ስለዚህ ስለዚህ ምንድን ነው ዝናቡ፣ በምዕራቡ አካባቢ ዝናቡ እየዘነበ ነው ማለት ነው አንዳንድ ቦታዎች ላይ ማለት ነው። ኮንቲኔስ የለውም ግን ይመጣል ይሄዳል፣ ይመጣል ይሄዳል። እንደዚህ አይነት ነገር ነው የተቆራረጠ ነው። ኮንቲኔስ የተቆራረጠ ዝናብ ነው የሚሰጠው። ስለዚህ ይሄን ነገር በደንብ ገበሬው አውቆ እንዲጠቀምና በየጊዜው ትንበያም የሚሰጠን ነው። ስለዚህ የደረሱ ቦታዎች ላይ ሰብሉን የመሰበስብበት ሁኔታዎች እየተፈጠረ ነው ማለት ነው። የሚሰበስብበት የሚያከማችበትን ሁኔታ ተጠንቅቆ እንዲያስብበት ነው ማለት ነው። መልዕክቱም ታስተላልፉት። አዎ፣ ይሄን ነገር በደንብ እናስተላልፋለን ለሁሉም ለሚመለከታቸው አካላት በሙሉ ይሄንን ተጠቅመው ደረቅ በሚሆንበት ጊዜ አጨዳውን እንዲያፋጥኑት፣ እንዲከምሩት፣ እንዳይበላሽ በተለያየ አደጋ እንዳይጋለጥ የደረሱ ሰብሎች ማለት ነው። እናንተ ከምትሰጡት አጠቃላይ ትንበያ በተጨማሪ እንደዚህ ከገበሬውም ጋር ይሁን ከተለያዩ ግራስሩትስ የሚባሉ ታች ባሉ ተጠቃሚዎች ዘንድ ወይም ከእነሱ ጋር አብረው የሚሰሩ የቴክኒክ ሰራተኞች አሉ፣ በምክርም በድጋፍ የሚሰሩ። እኛ እንግዲህ እንደሚታወቀው አስራ አንድ ቅርንጫፍ ጽሕፈት ቤቶች አሉ፣ ዳይሬክትሬቶች ማለት ነው። እነዚህ ዳይሬክትሬቶች በየክልሉ አሉ ማለት ነው። ክልል መንግስታት አሉ። እንደገና ወደ አንድ ሺ ሁለት መቶ ጣቢያዎች በላለን። እንግዲህ አንድ ሺ ሁለት መቶ ጣቢያዎች ላይ መረጃዎች የሚሰበስቡ አሉ። እንደዛ ደግሞ በልማት ላይ የሚሰሩ ከገበሬ ጋር የሚሰሩ የግብርና ባለሙያዎች አሉ። ከነሱ ጋር አብረን ነው የምንሰራው ማለት ነው። ስለዚህ መረጃዎች እንሰጣለን አብረን ስለምንሰራ በጠቅላላ በሙሉ አብረን ነው፣ ከግብርና ጋር በቅርበት ነው አብረን የምንሰራው። ስለዚህ መረጃዎቹ በቴሌቪዥንም፣ በሬዲዮም፣ በተለያዩ ዌብሳይት ማየት የሚችሉ በኢንተርኔት ማየት የሚችሉ ማየት ይችላሉ። በሬዲዮ መስማት የሚችሉ በመስማት ይችላሉ። በወረቀት ደግሞ የምትላልፍላቸው አካባቢዎች አሉ ማለት ነው። ይሄ አሁን የሚነግሩኝ የእርጥበት ሁኔታ ከአጠቃላይ ዓለም አቀፍ የአየር ንብረት ለውጥ ጋር የሚያያዝ ነው። እንግዲህ ምንድን ነው ይሄ በዓለም ደረጃ ክላመቼ የአየር ለውጥ እንዳለ ነው የሚነገረው ያለ ነገር ነው። አንዳንድ ጊዜ ወጣ ያለ ነው ኮንቲነንስ የመድረቅ ወይም ደግሞ በብዛት የመዝነብ ሁነት አይደለም፣ ተከታታይነት የለውም። አንዳንድ ጊዜ እርጥበት ሆናል፣ አንዳንድ ጊዜ ድርቅ አሉ ማለት በዓለም ዙሪያ ማለት ነው። ለወትሮ በጋን የምናውቀው በደረቅ አየርነቱ ነው፣ በፀሐያማነቱ ነው። ወጣ ገባም እያለ ቢሆን እርጥበት አዘል አየር መኖሩ በራሱ የሚያሳየው አንድ የተለወጠ ነገር አለ ማለት ነው ወይ ለማለት ማለት ነው እንግዲህ ኤልኒኖ ኤልኒኖ ነው ብለን ነው የወሰን ነው ዘንድሮ ማለት ነው። ይሄ ኤልኒኖ በፈረንጆች በሁለት ሺ ስድስት በሁለት ሺ አንድ አስራ ዘጠኝ መቶ ዘጠና አንድ ይመስላል ብለን ነው ኤልኒኖ ማለት ነው ወደ ኋላ ሄደን ማለት ነው ለውጥ ሳይሆን ያንን የሚመስል እውነታ ነው ያለ ነው ብለን ነው የወሰን ነው። ከዚህ በፊትም አንዳንድ ጊዜ በበጋ ጊዜ እርጥበት የሚሆንበት ኮንዲሽኖች አሉ ማለት ነው እና የተለየ ማለት ከዚህ በፊት ያልነበረ አይደለም። ምክንያቱም በበጋ ጊዜ አንዳንድ ጊዜ አልፎ አልፎ አንዳንድ አመታት እርጥበት የሚሆንበት ጊዜ አለ ማለት ነው። ከዚሁ ከኤልኒኖ ወይም ላኒኛን ከመሳሰሉ ለውጦች ጋር የተያያዘ ማለት ነው የሚሉኝ እንጂ መሰረታዊ ከሆነ ለውጥ ጋር የተያያዘ አይደለም የተያያዘ አይደለም አይደለም። ከኤልኒኖ ጋር የተያያዘ ስለሆነ ኤልኒኖ የባህር ወለል ሙቀት አለ ተብሎ ይሄም ከሁለት ሺ ስድስት በፈረንጆች ማለት ነው በሁለት ሺ አንድ አስራ ዘጠና አካባቢ ይመስላል ይሄንን ስለሚመስል የዚህ አይነት ዝናብ ይመጣል ብለን ነው ያሰብነው። በበጋ ላይ እርጥበት አለ ብለን ነው ያሰብነው ማለት ነው። በዚህ አይነት ማለት ነው ሲስተሞቹን ይመስላል። እነዚህን ዝናብ ሰጪ ሁኔታዎቹ ተመሳሳይነት አላቸው ከነዛ ጋር ብለን ነው ያሰብ ነው የዛሬ ስምንት አመት ከነበረው ሁኔታ ጋር ማለት ነው። በሽተኛ አካባቢ ባለፈው ክረምት አቶ ዱላ የደረሱ የጎርፍ የሚሆን የአደጋ ሁኔታዎች ሲሰሙ ነበረ። በአንዳንድ አካባቢዎች ጉዳት ደርሷል የሚባሉ እንግዲህ አልፎ አልፎ ከዚህ ቤት እንደነገርኩ ከወንዝ አካባቢ የታወቁ አካባቢዎች አሉ። ይህን ነገር ማለት ነው ባለፈው ጊዜም በዚህ በበጋ ጊዜም ከፍተኛ የሆነ ዝናብ የዘነበ ታይቶ የማይታወቅ ዝናብ ዘነበ። ጣቢያዎች ላይ አሉ። ለምሳሌ በዚህ በአዋሽ ተፋሰስ ውስጥ እስከ መቶ ሰባና ሚሊሜትር የዘነበበት ሁነታ አለ። ብዙ ሰውም ተፈናቅሏል እዛ አካባቢ። እንደዚህ አይነቶቹ ግን ምንድን ነው እንደዚህ አይነቶች ይከሰታሉ አልፎ አልፎ። ኮንቲነስ አይደለም። አልፎ አልፎ አንዳንድ ቦታዎች ላይ እንደዚህ አይነት ይከሰታሉ። ለምሳሌ የውሃ ሙላትም አለ። ጋምቤላ አካባቢም፣ ባሮ ወንዝ ወደ ውጭ መውጣት ሁነታዎች ነበሩ ማለት ነው እና ግን መጀር አይደለም መጀር መጀር አይደለም፣ ማለት ዋና ግዙፍ የሚባል ነገር አይደለም። የለ የለም፣ አልፎ አልፎ የምኖረው እውነታዎች ናቸው ማለት ነው። በአዋሽ ምክንያት በሺዎች የሚቆጠሩ ሰዎች እንደተፈናቀሉ ነው የሚነገር የነበረውና ይህንን እናንተ ቀድማችሁ መተንበይ አልቻላችሁም ነበረ? የአደጋ ማስጠንቀቂያ ወይም የዝግጁነት ስራ አልተሰራም ነበረ? እንግዲህ ምንድን ነው ይሄ ነገር? መረጃዎቹ ሰጣሉ። በጋው እርጥበት እንደሚሆን ተናግረነዋል። ይህ ነገር ማለት ነው። እርጥበት እንደሚሆን ስለተነገረ ያው የተለየ ዝናብ ነው የዘነበው። አማውንቱን መናገር አይቻልም። ለምሳሌ መቶ ሰባ ሚሊሜትር ዘንባ ብሎ በወቅቱ መናገር አይቻልም። ሎካላይዝድ የሆኑ ነገሮች ናቸው ማለት ነው። እና ግን አጠቃላይ የዝናብ እርጥበት እንደሚኖርና በወንዝ አካባቢ ያለው ጥንቃቄ እንደሚያደርግ እርጥበት እንዳለ ድርቀት እንደማይኖር የወንዞች ሙላትም ይህን ያህል ቶሎ ብሎ እንደማይቀንስ ማለት ነው ክረምት የነበረው ሁኔታ ቶሎ ብሎ አይቀንስም፣ እርጥበቱ መሬቱም የጠገበ ስለሆነ ያው እርጥበት አለ ማለት ነው። ስለዚህ ውሀው የመቀነስ እውነታ በብዛት አልታየም ማለት ነው። ከዚህ ጋርም ተያይዞ እና አንደኛ ደግሞ ያለ ወትሮ ዘንቦ የማይታወቅ ዝናቡ ነው ዘነበ ማለት ነው። በዛን ቀን ማለት ነው፣ አንድ ቀን ላይ ድንገተኛ ሊሆን የቻለው በዚህ ምክንያት ነው ማለት ነው። ድንገተኛ ሊሆን ይችላል። ፍላሽ ፍለድ አይነት ነገር ነው ማለት ነው የተከሰተው። ፍላሽ በቃ ድንገተኛ የሆነች ነው። እሱም ደግሞ ያው አደጋ ሳይደርስ በጣም ጥንቃቄ ተደርገው በቃ የዙ ቢፈናቀልም አንድ ሰው ጉዳት ላይ አልደረሰም ሪፖርቱ እንደሰማ ነው ማለት ነው። አቶ ዱላ የእናንተ ሌላው ሰው መረጃ ከሚያገኝባቸው ምንጮች አንዱ ዌብሳይታችሁ ነው እና የእናንተ ዌብሳይት ደግሞ ጥሩ አገልግሎት የሚሰጥ ዌብሳይት በመሆኑ ነው የሚታወቁ በተለይ ባለፉት ተከታታይ ዓመታት እና አልፎ አልፎ ግን የሚስተዋልበት የመቋረጥ አብዴት ያለማድረግ ወይም ያለመታደስ ሁኔታ አለ። ሰሞኑን እንደዚህ ነው፣ ለምሳሌ ሁለተኛ ሳምንቱ ነው አሁን አብዴት ሳያደርግና እኔ በቅርብ እከታተለዋለሁኝ ዌብሳይታችሁን። ምንድን ነው ችግሩ? ለምንድን ነው ወዲያው እንደዚህ አይነት ሁኔታ ሲፈጠር እርምጃ ወሰደው ሰው በየቀኑ ያለው ሁኔታ መከታተል ይፈልጋል። ለምዶታልም ይመስለኛል የናንተን ዌብሳይት እና መረጃችሁን። አዎ ለምዶታል። እንግዲህ ከቴሌኮም ጋር ያለው ሁኔታ ነው እሱ። ባለሙያዎች መጥተው አይተዋል። ሰሞኑን ምን እንደ ችግር እንደፈጠረ የተከታተሉት ነው እሱ። እንግዲህ ከግንኙነቱ ጋር ነው ከኔትወርኩ ጋር ባለ ሁኔታ ነው። እሱም ደግሞ የሚፈታበትን መንገድ ከነሱ ጋር እየሰራን ነው ማለት ነው። አቶ ዱላ መቼም አሁን ከመጡ አይቀር እስቲ ባለሙያኖትና እዚሁ ሊያዘወትና እስቲ የሰሞኑን የአየር ሁኔታ ትንበያ በትንሽ ውስጡ ለመጨረ መጨረሻ ስንሄድ የነገን እና መጪዎቹ ቀናት እንደሚመስሉ ምንድ ነው፣ አሁን እርጥበት አለ በእኛ አካባቢ ማለት ነው። እና አሁን በዚህ በቦረና በደቡባዊ የሀገራችን ክፍል ላይ ዝናብ አለ። አሁን ያው ዝናቡ እንደሚቀጥል ነው ያለው ማለት ነው። እና በአጭር ጊዜ ዝናብ ከነገና ከነገ ወዲያም ይኖራል ማለት እዚህ አካባቢ። እንደገና በምዕራቡ የሀገራችን ክፍልም የደመና ክምችት አለ። የደመና ክምችት አንዳንድ አልፎ ዝናብ የመኖር ሁኔታ የመኖር ሁኔታ አለው ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ሚቴሮሎ ዲ ኤጀንሲ ምክትል ዋና ዳይሬክተር ለተለመደው ጥልቀት ያለው ሙያዊ ማብራሪያዎ በጣም አድርጌ አመሰግናለሁ። በአድማጮች ስም እኔም በጣም አመሰግናቸው ሰለሞ አዲስ አበባ ላይ ነገ ደመናማ ብዙ ደመናማ ትሆናለች ነው የሚባለው። ከፍተኛ ሙቀቱ 21፣ ዝቅተኛው 9 ዲግሪ ሴልሽየስ እንደሚሆን ተተንብዮአል። በነገራችን ላይ ዛሬ ምንዛሪ 20 ዶላር ከ20 ሳንቲም ገብቷል። በዓለም ገበያ መሰረት የመሸጫው ዋጋ 20 ብር ከ20 ከ10 ሳንቲም ነው። ይቅርታ፣ የመሸጫው ዋጋ 20 ብር ነው። እርስዎ 1 ዶላር ካሎት 20 ብር ያገኛሉ። አንድ ዶላር ደግሞ መስጠት ወይም ከፈለጉ እርስዎ አንድ ዶላር 20 ብር ከ20 ሳንቲም መክፈል ይጠበቅብዎታል። የ20 ሳንቲም ልዩነት አለ። የዛሬ 139 ዓመት በ1868 ማለት ነው በኢትዮጵያ አቆጣጠር ጉንደት ላይ በተካሄደ ጦርነት አፄ ዮሐንስ ከግብፅ የተነሱ ወራሪዎችን ድል ነስተዋል። የዛሬ 73 ዓመት በ1994 ዓ ም ድል የተመታው የፋሽስት ጣሊያኑ ሙሶሊኒ ጦር ከኢትዮጵያ ተጠራርጎ ወጣ። ፔሌ በዛሬዋ ዕለት አንድ ሺኛ ጎሉን የዛሬ 45 ዓመት በ1962 ዓ ም መረብ ላይ ያሳረፈ። አሁን ለማጠቃለያ ዜና ወደ ቆንጂት ልመልሳችሁ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት የነ አቶ ሀብታሙ አያሌውን የዋስትና ጥያቄ ውድቅ አድርጓል። ተለዋጭ ቀጠሮም ሰጥቷል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ያለ ህጋዊ ፈቃድ በዚህ ሀገር ያሉ በሚሊዮኖች የሚቆጠሩ የውጭ ሀገር ሰዎች ከሀገሪቱ እንዳይባረሩ የሚያደርገውን እቅዳቸውን ዛሬ ማታ ይፋ ያደርጋሉ። በዘገባዎች መሰረት ፕሬዚደንቱ የሚፈርሙት በሚፈርሙት በዚህ እቅድ ቁጥራቸው ወደ አምስት ሚሊዮን የሚደርስ ህጋዊ የመኖሪያ ፈቃድ የሌላቸው የውጭ ሀገር ሰዎች፣ አሜሪካ ውስጥ የተወለዱ ልጆች ያሏቸው፣ እንዲሁም የአሜሪካ ዜጎች ባለቤቶች የሆኑትን ጨምሮ የስራ ፈቃድ ያገኛሉ ተብሏል። ማሊ ውስጥ በኢቦላ በሽታ ምክንያት ህይወታቸውን ካጡ ሰዎች ጋር ግንኙነት የነበራቸውን 333 ሰዎች ይዞታ እየተከታተልን ነው ሲል የሀገሪቱ የጤና ሚኒስቴር አስታውቋል። አብዛኞቹን በየቀኑ ነው የምንከታተለው ብሏል። የዓለም የጤና ድርጅት ዛሬ ባወጣው መግለጫ እንዳለው በኢቦላ በሽታ ከዚያች ሀገር ከሞቱት ሰዎች ጋር በቀጥታ ግንኙነት የነበራቸው 118 ሰዎች የሚያስፈልገውን የ21 ቀን ቆይታ ወቅት ለቫይረሱ ተጋልጠው እንደሆነ የሚያሳየውን አጠናቀዋል። ዝግጅታችን ለዛሬ ወደ መጠናቀቁ ነው። ቴክኒሻኑ ኬት ሃውልምስ ተረኛው ማለት ነው። ፕሮግራሙን ይመራልን። ቴሌ ላይ ምባት ነው ያስተናገድናችሁ። ቆንጅ ይታየና፣ እኔም ሰሎሞን አባተን አብራችሁን ስለ ቆያችሁ እናመሰግናለን። የተቀባ የትግርኛ ቋንቋ ስርጭት ይቀጥላል። ነገ ከእኛ ጋር እንገናኛለን። ደህና ደሩ። ደና ደሩ።